አዲስ አበባ ተወልዳ ያደገችው ራይል ክፍሌ የመስቀል በዓል ሲቃረብ በደቡብ ኢትዮጵያ ጉራጌ ዞን እዣ ወረዳ ወዳለ የገጠር መንደር ትጓዛለች። የ26 ዓመቷ ወጣት ይህን ልምዷን ላለፉት ስድስት ዓመታት ሳታስታጉል አድርጋለች። በዚህ ዓመትም እንዳስለመደችው ከሁለት የቤተሰብ አባላት ጋር ሆና አያቷና አጎቷ ወደሚገኙበት ቀጣነ መንደር ለቀናት ቆይታለች። ቤተሰብ መጠየቂያ ስጦታም አልረሳችም። ለበዓል እኔ ሄድኩትኝ አጋጣሚ ስራም ስለነበረኝ በአስራ አራት እኔ ሄድኩት። በቃ ያለህን ነገር ለእዛ ላሉ ልጆችም፣ ለሰፈር ሰዎችም፣ ለቤተሰብም ለምንም ምንም ይዘ ትገባለህ። እኔ ወሰድኩትኝ ያው ለአያቴ ብርድ ልብ፣ ሳንሶላ፣ ትራስ፣ ሻሽ፣ የጉራጌዎቹ የእናቶቹ ሻሽ ማለት ነው። እሱን ያው በባዶም ብታይ እነሱ መግባት ነው የሚፈልጉት ግን ቡና ው ክርቢት፣ በቃ በቤቱ አለ አይደለ በቤት ለሴት ጓዳ የሚያስፈልገውን ነገር ይዘ ትገባለህ። ምርቃት አለ፣ ምርቃት ይደረጋል። ምናምን በሬ ምናምን ይገዛል። የጎመን ቀን አለ የሴቶች ቀን ላይ ከዛ የእርዱ ቀን ደግሞ ወጪውንም የበሬውንም የምኑም ስለሚያወጡት እንደ ወንዶች ቀን ነው የሚወሰደው። ራሔል እንደገለጸችው በጉራጌ ተወዳጅ በዓል የሆነው መስቀል በቀናት ተከፋፍሎ ነው የሚከበረው። የጉራጌ ዞን ባህል ቱሪዝምና የመንግስት ኮሚዩኒኬሽን ጉዳዮች መምሪያ ኃላፊው አቶ ፍቅር ዓለም ከበደ ስለ በዓሉ አከባበር ማብራሪያ ያላቸው መስከረም አስራ ሶስት የመጨረሻ የመስቀል ዝግጅት የሚደረግበት ቤት መጥረጉ፣ የቤት እቃ ማጠቡ፣ ማዘጋጀቱ እንቅልፍ የለሽ ብለው ይገልጹታል። ሴቶች ነው በአስራ አራት የሴቶች በዓሉ ስለዚህ የሴቶች መስቀል ተብሎ ይታወቃል፣ ወይም ደንጌሳት ይባላል። ሴቶቹ የጎመን ክትፎ ከአይብ ጋር ሆኖ የሚዘጋጅ ነው። ደመራ በየቤቱ ሁለት ሁለት ነው የሚቆመው እና በዚህ ቀን የሴቶች እና ለህጻናት ስም ትንሹ ደመራ የሚለኮስበት ሁኔታ አለ። አስራ አምስት ዋናው በዓል ተብሎ የሚወሰድበት ወይም እርድ የሚፈጸምበት ነው። የእርድ ቀን በመባል ይታወቃል ወይም ጨርቆስ በመባል የሚታወቃል። በየቤተ ጉራጌዎቹ እንደዚህ ተቀራራቢ የተለያዩ ስያሜዎች አሉ። ቁርጥ ስጋ በተነከረ ቂቤ ይበላል። እንደታረደ ማለት ነው። ማምሻ ላይ ወይም ከሰዓት በኋላ ቁርጥ እየተበላ እየተከበረ ያልፋል። በማግስቱ ያው የደመራ እለት ነው። በተለይ በቤተ ጉራጌ ውስጥ አዳብና ጨዋታ የሚጀመርበት ነው። ማምሻ ላይ የደመራ ማብራት ስነ ስርዓት በቤተ ክርስቲያናት ከተፈጸመ በኋላ በየደጃፉ ይቀጥራል። ዛሬ አስራ ሰባት ነው። አጋጣሚ ጾም ስለሆነ የሻኛ ቀን ተብሎ ይታወቃል። በጉራጌ ወደ ነገ ተሸጋግሯል። ከአስራ ስምንት ጀምሮ ያሉት እስከ ጥቅምት አምስት ባሉት በአንዳንድ ቤተ ጉራጌዎች እስከ መስከረም ሀያ አራት ባለው ውስጥ የጀወጀ ወይም የጀወቸ ተብሎ ይታወቃል። ሙሽሮች ወደ አማቾቻቸው ቤት ሄደው የሚጠያየቁበት በዓል ነው። ከጉራጌ ዞን በተገኘ መረጃ መሰረት ወደ አምስት መቶ ሺህ የሚጠጉ የጉራጌ ተወላጆች በመስቀልና አረፋ በዓላት ወቅት ወደ አካባቢው ይጎርፋሉ። እንደ ጉራጌ ሁሉ በሰሜን ኢትዮጵያ በምትገኘው አዲግራትም በመስቀል በዓል ለቤተሰብ ጥየቃ ወደ አገር ቤት መግባት ባህል ነው። በውራይና የትግረኛ የግል መጽሔት ዘጋቢ የሆነው ነጋ ዘርኡ ከስድስት ዓመት ወዲህ የመስቀል በዓል በአካባቢው በሰፊው በመከበር ላይ ነው ይላል። በመቀሌም በዚህ ዓመት ለየት ባለ ሁኔታ መከበሩን ያስረዳል። አዲግራት ላይ ካቻምና አንድ ትልቅ መስቀል በቀንድ አረ በተባለ አካባቢ ተተክሏል። ትናንትና ምዛዋል ውያለሁ በጣም ብዙ ሰው ነበረ፣ ብዙ እንግዳ ነበረ። ትላልቅ ባለስልጣኖችም ዛሬ እዛ ነው የዋሉት እና በጣም በደማቅ ሁኔታ ተከብረዋል። አዲግራት ላይ ማለት ነው። የመቀሌው ከአሁን በፊት ታሪካዊ አመጣጥ አለው ተብሎ ተብሎ እዚ ጮማ በተባለ ተራራ ላይ ካሁን በፊት ግንባደ መስቀሉ በአጼ ዳዊት ጊዜ ሲመጣ እዚህ ያረፈበት ነው። ስለዚህ ከጥንት ጀምሮ እየተከበረ የመጣ ነው ስለተባለ አምሳ ሁለት ሜትር መስቀል ዘንድሮ እንዲተከል ተደርጓል። በግለሰብ ደረጃ ነው። ከዛ ትናንትና በአስር ሺዎች የሚቆጠር የመቀሌ ሕዝብ እዛ ሲያከብረው ውለዋል። ትላልቅ ባለስልጣናት ማለት የክልሉ እስም መስተዳዝም መደንበርበት ከበር ውለዋል። በትላንትናው የመቀሌ አከባበር ላይ በጮማ ተራራ የእንግዳ ማረፊያ ሎጅ እና ቤተመዘክር እንደሚገነባ ቃል አለመገባቱን ጋዜጠኛው ለዶይቸቨለ ተናግሯል። በማህበራዊ መገናኛ ብዙሃን የተሰራጩ ምስሎች በሰሜን ኢትዮጵያ ወሎና ጎንደር አካባቢ በዓሉ በተለይ ደመቅ ብሎ መከበሩን አሳይተዋል። በደቡብ ምስራቅ ኢትዮጵያ ባሌ በዓሉ በደማቁ መከበሩን የአካባቢው ነዋሪ አቶ ኤርሚያስ አስቻለው ገልጸውልናል። በባሌ ጊኒር የሚኖሩት የሕክምና ባለሙያው አቶ ኤርሚያስ በዓሉን በባሌ ሮቤ ካሉት ቤተሰቦቻቸው ጋር ለማክበር መቶ ሰላሳ ኪሎ ሜትር ተጉዘዋል። ትናንትና ዋዜማው በስታዲዮም ያከበርነው ደመራ በመለኮት ዛሬ ደግሞ ከቤተሰብ ጋር እያከበርን ነው። በጣም ደስ ይላል። አመስባሉ ባለፈው ትንሽ ችግር ነበረ። ዘንድሮ እንኳን እጅግ በጣም የተረጋጋ ነው። ከተማውም ህዝቡም የተረጋጋ ነው፣ ሰላማዊ ነው። እስካሁን ድረስ ያለው ነገር ያው ዛሬ ጾም ቢሆንም ትናንትና እርድ ነበረ። ጎረቤትም ይጠራራል። ሙስሊሙም አለ፣ ህዝበ ክርስቲያኑም አለ። በጋራውነን ነው የምናከብረው።